Foreign Service Institute, Amharic Basic Course, Unit Nine, Basic Sentences for Learning. Would you like Bahala read the article Is Kim a tourist? gazeta? An ማንበብ፣ ያነባል። አስተማሪው እስኪመጡ ድረስ እንደ ሌሎች ተማሪዎች የአማርኛ ጋዜጣ አነባለሁ። ጀመረ፣ መጀመር፣ ይጀምራል። ከመጡ በኋላ ትምህርት እንጀምራለን። ሁሉ ሁልጊዜ አስተማሪ አስተማሪው ሁልጊዜ ወደ ትምህርት ቤት በሁለት ሰዓት ይመጣሉ። አይመጡም። ተገኘ መገኘት ይገኛል የለም። በሁለት ሰዓት አይመጡም፣ ነገር ግን በሁለት ሰዓት ተኩል ክፍል ውስጥ ይገኛሉ። ተማረ መማር ይማራል። ከመጡ በኋላ ምን ትማራላችሁ? ንባብ፣ ጽህፈት፣ ንግግር። አማርኛ ንባብ፣ ጽህፈትና ንግግር እንማራለን። በቀን ስንት ሰዓት ትማራላችሁ? ምሳ ደግሞ? ጨረሰ፣ መጨረስ፣ ይጨርሳል። ከምሳ በፊት አራት ሰዓት ከምሳ በኋላ ደግሞ ሁለት ሰዓት እንማርና እንጨርሳለን። ወጣ፣ መውጣት፣ ይወጣል። በስንት ሰዓት ከክፍል ትወጣላችሁ? በአስር ሰዓት እንወጣለን። ጻፈ፣ መጻፍ ይጽፋል። አሁን በአማርኛ መጻፍ ትችላለህ? ገና አሁን ጽህፈቴ ገና ጥሩ አይደለም። ፎር ፍሎረንስ ወደ ትምህርት ቤት ከሄድክ በኋላ ምን ትሰራለህ? አስተማሪው እስኪመጡ ድረስ እንደ ሌሎች ተማሪዎች አማርኛ ጋዜጣ ነባለሁ። ከመጡ በኋላ ትምህርት እንጀምራለን። አስተማሪ ሁልጊዜ ወደ ትምህርት ቤት በሁለት ሰዓት ይመጣሉ። የለም፣ በሁለት ሰዓት አይመጡም። ነገር ግን በሁለት ሰዓት ተኩል ክፍል ውስጥ ይገኛሉ። ከመጡ በኋላ ምን ትማራላችሁ? አማርኛ ንባብ፣ ጽህፈትና ንግግር እንማራለን። በቀን ስንት ሰዓት ትማራላችሁ? ከምሳ በፊት አራት ሰዓት፣ ከምሳ በኋላ ደግሞ ሁለት ሰዓት እንማርና እንጨርሳለን። በስንት ሰዓት ከክፍት ትወጣላችሁ? በአስር ሰዓት እንወጣለን። አሁን በአማርኛ መጻፍ ትችላለህ? አሁን ጽሕፈቴ ገና ጥሩ አይደለም። ኮምፕሬሄንሽን ወደ ትምህርት ቤት ከሄድክ በኋላ ምን ትሰራለህ? አስተማሪው እስኪመጡ ድረስ እንደ ሌሎች ተማሪዎች የአማርኛ ጋዜጣ አነባለሁ። ከመጡ በኋላ ትምህርት እንጀምራለን። አስተማሪው ሁልጊዜ ወደ ትምህርት ቤት በሁለት ሰዓት ይመጣሉ? የለም፣ በሁለት ሰዓት አይመጡም ነገር ግን በሁለት ሰዓት ተኩል ክፍል ውስጥ ይገኛሉ። ከመጡ በኋላ ምን ትማራላችሁ? አማርኛ፣ ንባብ፣ ጽህፈትና ንግግር እንማራለን። በቀን ስንት ሰዓት ትማራላችሁ? ከምሳ በፊት አራት ሰዓት ከምሳ በኋላ ደግሞ ሁለት ሰዓት እንማርና እንጨርሳለን። በስንት ሰዓት ከክፍል ትወጣላችሁ? በአስር ሰዓት እንወጣለን። አሁን በአማርኛ መጻፍ ትችላለህ? አሁን ጽሕፈቴ ገና ጥሩ አይደለም።